በጦርነት በታመሰችው የመን የተቀሰቀሰው የኩሌራ ወረርሽኝ እስከ መጪው ነሐሴ ወር መጨረሻ ከ300 ሺህ የሚበልጥ ሰው ሊያዝ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። በአሁኑ ወቅት በወረርሽኙ የተጠቃው ሰው ቁጥር ወደ 180 ሺህ እንደሚጠጋም ነው ድርጅቱ የገለጠው። የመን ውስጥ ከሁለት ዓመታት በላይ በዘለቀው ጦርነት ሳቢያ የተፈጠረውን የከፋ ሁኔታ የቪኦኤዋ ማርያማ ዲያሎ ባጠናቀረችው ዘገባ ትዳስሳለች፣ ቆንጅታዬ ታቀርበዋለች። በየመኑ የኮሌራ ወረርሽኝ ከሁሉም በላይ የተጎዱት ልጆቹ ናቸው። አንድ መቶ ሰማኒያ ከሚሆኑት እስካሁን በበሽታው ከተጠቁት ሰዎች ውስጥ ገሚሱ ልጆች እንደሆኑ ነው የተነገረው። የተባበሩት መንግስታት ድርጅት የሰብዊ ጉዳዮች ኃላፊው ወረርሽኙን ለሀያ ሰባት ወራት ሲራኮቱ የቆዩት ወገኖች ያመጡት ሰው ሰራሽ መቅሰፍት ሲሉ ጠርተውታል። ስቴፈን ኦብራያን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ፣ ቁጥሩ በጣም የሚያስደነግጥ ነው። ደግሞ እየተባባሰ ነው የሚሄደው። ባለው የምግብ የሕክምናና ቁሳቁስ እጥረት ላይ ነው ኮሌራው የጨመረው። የሚያስፈልገው ይህን ሁሉ ወስዶ ተፋላሚ ወገኖቹ ደጃፍ ላይ ማስቀመጥ ነው። ኦክስፋም ተፋላሚዎቹ ወገኖች ለኮሌራ ወረርሽኝ ሲባል ተኩስ አቁም እንዲያደርጉ ተማጽኗል። የኦክስፋም ኢንተርናሽናል የሰብአዊ ጉዳዮች ስራ አስኪያጅ ናይጀል ቴመንስ ተፋላሚዎቹን ወገኖች የሚደግፉት መንግስታት ለሰብአዊ ቀውሱ ቅድሚያ ትኩረት እንደመስጠት ጭራሽ ውጊያውን እያቀጣጠሉ ናቸው ሲሉ ወንጅለዋል። ገንዘቡን ገፋ አድርገው የሚሰጧቸው መንግሥታት ራሳቸውም የጦር መሣሪያ፣ ጥይት፣ ወታደራዊ መሣሪያዎችና ቴክኖሎጂ እየሸጡ ገንዘብ ያገኙበታል። ጦርነቱን በገንዘብና በሎጂስቲክስ ይረዳሉ። ያ እሳት ላይ ነዳጅ መጨመር እንጂ የሕዝቡን ሥቃይ የሚያቃልል አድራጎት አይደለም። የመን ውስጥ በኮሌራ በሽታ ከተጠቁት ውስጥ እስካሁን 1200 መሞታቸውን የዓለም የጤና ድርጅት አስታውቋል። ከወረርሽኙ ሌላ የመን የቸነፈር አደጋም ላይ ነች። የዓለም የምግብ ፕሮግራም እንደገለጠው ቁጥሩ ወደ 17 ሚሊዮን የሚሆን ሕዝብ ለረሃብ ተጋልጦ ነው ያለው። የየመኗ የወደብ ከተማ ሆዴይዳ የሚገኝ አንድ ሆስፒታል በከባድ የምግብ እጦት የተጠቁ ህጻናትን ለማከም አቅም እያጣሁ ነው ሲል አስታውቋል። የታካሚው ብዛት ከአቅም በላይ ሆኗል። በቀን ከ10 እስከ 12 ይመጣሉ። በተመጣጠነ ምግብ እጦት ምክንያት የሚታመሙት ሰዎች ቁጥር በቅርብ ጊዜያት ጨምሯል። የህክምና ክፍሉ ማስተናገድ ከሚችለው በላይ ሆኗል ለማለት ነው። በሆስፒታሉ ሐኪም የሆኑት አህላም ኦማርን ድምጽ ነው የሰማነው። አምና ዩኒሴፍ ማለት የተባበሩት መንግስታት የህጻናት መርጃው ድርጅት ከሁለት ነጥብ ሁለት ሚሊዮን በላይ የመናውያን በከባድ የተመጣጠነ ምግብ እጦት ላይ መሆናቸውን ገልጾ አስጠንቅቆ እንደነበረ የሚዘነጋ አይደለም።